ከጉግል ካምፓኒ ከሳምንታት በፊት በድንገት የተሰናበተችው የሰው ሰራሽ ልህቀት ወይም አርትፊሻል ኢንቴሊጀንስ የተባለው የቴክኖሎጂ ዘርፍ ባለሙያ ትምኒት ገብሩ የቀድሞ የስራ ባልደረቦች ትምኒት እድገት ተሰጥቷት ወደ ስራዋ እንድትመለስ በደብዳቤ ጠይቀዋል። ትምኒት ግን ከጉግል ጋር ያለኝ ግንኙነት ሙሉ ለሙሉ አብቅተዋል ስትል ለአሜሪካ ድምፅ ተናግራለች። ትምኒት ከስራ የተሰናበተችበት መንገድ ለፈጠረው ጥርጣሬ ጉግል ይቅርታ ቢጠይቅም ትምኒት ግን ይቅርታው ለኔ ያልቀረበም ስትል አልተቀበለችውም። በሰው ሰራሽ ልህቀት ዙሪያ ስላሉ መድሎዎች፣ ፍትሐዊነት በርካታ ጥናት ያደረገችውንና በድንገትም ከስራዋ በመባረሯ በዓለም ዙሪያ ትልቅ መነጋገሪያ የሆነችውን ትምኒት ገብሩን በስራዋና ከጉግል ጋር በተፈጠረው ውዝግብ ዙሪያ ያነጋገረቻት ስመኝሽ የቆየናት እንደሚከተለው ይቀርባል። የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ተመራማሪዋ ትምኒት ገብሩ ትውልድና እድገቷ በአዲስ አበባ ነው። ናዝሬት የሴቶች ትምህርት ቤትም ተምራለች። የኤሌክትሪካል ምህንድስና ባለሙያ ከሆኑት ቤተሰቦቿ ጋር ወደ አሜሪካ ከመጣች በኋላ የአባቷንና የእህቶቿን ፈለግ በመከተል በስታንፎርድ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በኤሌክትሪካል ኢንጂነሪንግ ተመርቃ ከአፕል ጋር ሰርታለች። የዶክትሬት ዲግሪዋን ለመማር ተመልሳ ወደ ስታንፎርድ በገባችበት ወቅት ግን የሰው ሰራሽ ልህቀት ጉዳይ የበለጠ የሳባት መጣ። ምክንያቱ ደግሞ በሙያው የጥቁሮች ተሳትፎ እጅግ አናሳ መሆኑና የቴክኖሎጂ ውጤቶች ኢፍትሃዊ መሆን እንደነበር ትምኒት ትናገራለች። አንደኛው በጣም ያሳሰበኝ ነገር ምንድን ነው ይህ ሁሉ የአርቲፊሻል ኢንቴሊጀንስ ኮንፈረንሶች ወይ ሌሎች ሰው ስብሰባዎች ምናምን ሲሄድ አንድ አፍሪካዊ ወይ አንድ ሌላ ጥቁር ራሱ አላይ ነበረው። ምንም ጥቁር የሌለበት ፊልድ ውስጥ ገብተሽ ከዛ በኋላ ደግሞ የተለያየ ለምን ለምን እንደሚጠቀሙበት ስታይ ለጥቁሮች በጣም ጥሩ ያልሆነ ነገር ላይ ሲጠቀሙ ስታያቸው ያሳስብሻል አለ። ስለዚህ ለዛም እኔ ለዛ ነው በቃ እንደዚህ አይነት የፍትሀዊነት የአርቲፊሻል ኢንቴሊጀንስ ፍትሀዊነት ሞያ ውስጥ መግባት የፈለኩት። ከምኒት የቴክኖሎጂ ውጤቶች አካታች እና ፍትሐዊ እንዳልሆኑ ማሳየት የጀመረችው ስታንፎርድ እያለች የሰዎችን የፊት ገጽታ በማየት ማንነታቸውን የሚያውቅ ወይም ፌሻል ሪኮግኒሽን የተባለው መተግበሪያ ላይ በሰራችው ጥናት ነው። አሁን ለምሳሌ ራድቤት ከማድረጌ በፊት ከጓደኛ ጆይ ቡሉ አሚኒ የምትባል ጋራዊት አሜሪካ ከእሷ ጋር አሁን ለምሳሌ የፌስ ሬኮግኒሽን አይነት ፌስ ሬኮግኒሽን ቴክኖሎጂዎች ማለት ያንቺን ፎቶ ለማሽኑ ስ አንቺ ማን እንደሆንሽ ይነግርሻል ማለት ነው። እነሱ እንደዚህ አይነት ቴክኖሎጂ አሁን ጥቁሮችና ሴቶች ላይ እስፔሽሊ ጥቁሮች ሴቶች ላይ በጣም እንደማይሰራ በጣም ችግር እንዳለበት አሳየን። ከጠላሁባቸዋ ነገሮች አንዱ እሱ ነው። ትምኒት ጥቁሮችም ሆኑ ሴቶች በብዛት በማይገኙበት እንደ ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ውስጥ ፍትሐዊነት፣ ግልጽነትና ስነ ምግባር ላይ ከሚሰሩ ቡድኖች ጋር ሰርታለች። ብዙ ጥናቶችንም አካሂዳለች። የዛሬ ሁለት ዓመት ጉግልን ከተቀላቀለች በኋላም የሰው ሰራሽ ልህቀት ስነ ምግባር ዘርፍ ባልደረባ ሆና የቴክኖሎጂ ውጤቶች አካታች ሊሆኑ በሚችሉባቸው መንገዶች ዙሪያ ጥናት ስታካሄድ ቆይታለች። አሁን ከስራ ለመሰናበቷ ምክንያት የሆነውና በቅርቡ ስራ ላይ በዋለ የቋንቋ ቴክኖሎጂ ዙሪያ ያካሄደችው ጥናት ታዲያ ጉግልን ለምን አስቆጣው ስንል ትምኒትን ጠይቀናታል። እኔ የሚመስለኝ ምክንያቱ የጽሁፉና የኢሜይሉ ብቻ ነገር አይመስለኝም። እኔ የሚመስለኝ ለብዙ ጊዜ ጉግል ውስጥ ስለ ጥቁሮችና ስለ ሴቶች በጣም ብዙ ስለማወራ ይህንን ምክንያት አድርገው የሚያስወጡኝ ነው የሚመስለኝ። ምክንያቱም አሁን ለምሳሌ ጽሁፉን ስታዩ ጽሁፉ ስለ ላንጉጅ ቴክኖሎጂ ብዙ ሰዎች እየሰሩበት ያሉት አይነት የላንጉጅ ቴክኖሎጂ ሞዴል ስለ እሱ ነበረ። ማንን ነው የሚጎዳ? ማንን ነው የሚጠቅመው? ምን አይነት ጥቅሞች አሉ? ምን አይነት ችግሮች ሊመጡ ይችላሉ ብለን እየጠየቅን የጻፍንበት ጽሁፍ ነው። እነዚህ ሁሉ ላንጉጅ ቴክኖሎጂ አብዛኞቹ በእንግሊዝኛ ነው የሚሰሩት እና እንግሊዝኛ ለሚያወራው ሰው ነው የሚጠቅሙት። ዓለም ውስጥ ያለው ሰው እንዳለ እንግሊዝኛ የሚያወራ ሰው አይደለም። ታዲያ እንግሊዝኛ የሚያወሩ ሰዎች እሳ እየተጠቀሙበት ነው። እንደዚህ አይነት ላንጉጅ ቴክኖሎጂ ቋንቋን መፍጠር ስለሚችል፣ ጽሁፍ መፍጠር ስለሚችል ሚስኢንፎርሜሽን ሊኖር ይችላል፣ ኤክስትሪሚዝም ሊኖር ይችላል። ይሄ ደግሞ ሌላ ችግር ነው። ስለዚህ የጻፍነው ምንድን ነው ጽሁፎች ይሄኛ ይሄን ላንጉጅ ቴክኖሎጂ ከሱ ጋር ተያይዘው የሚመጡት ችግሮች ምን ሊሆኑ ይችላሉ እና እንዴት አድርገን አድረስ ማድረግ እንችላለን? እንደዛ ነበር የጻፍ ነው። ጉግል ትምኒት ያካሄደችው ጥናት በሙያው ውስጥ ባሉ ሰዎች ተገምግሞ አስፈላጊውን መስፈርት ባለማሟላቱ ጥናቱ ይቀርብበት በነበረው ኮንፈረንስ ላይ እንዳታካትት ወይም ከጥናቱ ውስጥ ስሟን እንድታወጣ ጠይቋታል። ይህን ለማድረግ ፈቃደኛ ባለመሆኗ ራሷ ባቀረበችው የመልቀቂያ ጥያቄ መሰረት እንዳሰናበታትም ገልጿል። ትምኒት ግን እኔ መልቀቂያ አላቀረብኩም፣ በጉግል የተነገሩት ምክንያቶችም እውነት አይደሉም ትላለች። አንደኛ ነገር አላባረርናትም፣ ራሷ ናቸው የወጣችው አሉ። እሱ ኦፍኮርስ ትክክል አይደለም። ሁለተኛ ነገር ያሉት ደግሞ ምን አሉ? አሁን ለምሳሌ የሳይንቲፊክ ኮንፈረንስ ውስጥ ፒር ሪቪው የሚባል ነገር አለ። ፒር ሪቪው ማለት ምንድን ነው? ያንችን ጽሁፍ ሌሎች እንደ አንቺ አይነት ኤክስፐርት የሆኑ ሰዎች አይተው ፊድባክ ይሰጡሻል። ማን እንደዛ አይነት ፊድባክ እንደሰጠሽ አታቂ፣ ስማቸውን አታቂ ማለት ነው። የጄፍ ዲን የጻፈው ኢሜል ብዙ ሰዎች የምመሰላቸው እኔ የሳይንቲፊክ ኮንፈረንስ ውስጥ እንደዚህ አይነት ኤክስፐርቶች ያዩት የሰጡኝን ፊድባክ ስማቸውን ማወቅ የሌለብኝ ሰዎች ማናቸው ናቸው ብዬ የጠየቁኝ መሰላቸው። ሳይንቲስት እንደዛ ማድረግ የለበትም እውነት ያልሆነ ነገር ሰዎችን መስማት ስለጀመሩ በጣም ብዙ ተጽዕኖ መጥቶብኛል። አሁን ለምሳሌ ፌክ አካውንት የእውነት ያልሆኑ ሰዎች አካውንት ትዊተር ላይ ምናምን እኔም አታት ማድረግ ጀምረዋል። የተለያየ ነገር መጥቷል። እንደዛ ጉግልን ጨምሮ በርካታ የቴክኖሎጂ ካምፓኒዎች ብዝሃነትና አካታችነት በድርጅታቸው ፖሊሲ ውስጥ በግልጽ ተቀምጧል። ለጾታና ለዘር እኩልነት እንደሚሰሩም በተለያየ አጋጣሚዎች ይናገራሉ። ይህ ፖሊሲ ከወሬ ዘለል አይደለም፣ የምትለው ትምኒት ግን በተቃራኒው በቴክኖሎጂ ኩባንያዎች ውስጥ ዘረኝነት በሰፊው እንደሚታይ አጥብቃ ትናገራለች። ወሬ ብቻ ነው እና ወሬው ደግሞ በጣም ሲበዛ የባሰ ይጎዳናል። ምክንያቱም ምንድን ነው? ሰዎች ወሬውን ስለሚሰሙ ጥቆቹ እዚህ መጥተው ወይ እንደዚህ አድርገው የተለየ ነገር ይሰጣቸዋል፣ ጸጥ ብለው ሳይሰሩ እንደዚህ ይሆናሉ እንደዛ ይሆናሉ ብለው ያወራሉ ማለት ነው። ምክንያቱም እንደዚህ አይነት የዳይቨርሲቲ ኢንክሉዥን በጣም ብዙ ወሬ ስላለ ምን አይነት ችግር እንደሚያጋጥመን አያውቁም ሰዎች። ብዙ ጊዜ ስለ እንደዚህ ነገር እናወራለን፣ ስንት ውይይት አለ፣ ስንት ዶኪመንት እንጽፋለን፣ ስንት ስብሰባ እናደርጋለን፣ ግን ከዛ በኋላ ምንም አይነት የተደረገ ነገር አላየሁም። በደንብ የሆነ ነገር እንዲደረግ ከፈለግን ምንድነው ከውይይት የበለጠ ከዶክመንት መጻፍ የበለጠ ነገር ማድረግ አለብን ብዬ ነበር የጻፍኩት። ትምኒት ከጉግል መባረሯ በብዙሃን መገናኛና በቴክኖሎጂ ዘርፍ ውስጥ ባሉ በርካታ ሰዎች ዘንድ መነጋገሪያ መሆኑን ተከትሎ የካምፓኒው ዋና ስራ አስኪያጅ ሳንደር ፒቻይ በሰራተኞች ዘንድ ለፈጠረው የእምነት ማጣት ይቅርታ ጠይቀዋል። ትምኒት ግን ይቅርታው ለሷ እንዳልተላለፈ በመግለጽ በምትኩ እኔን ነገረኛ ጥቁር ሴት አስመስለውኛል ትላለች። ይቅርታ ለኔም የቀረበ ምንም ይቅርታ አይደለም። ግን የእውነት ይቅርታ አላደረገም። ምንድን ነው ያለው? ይቅርታ ያለው ይሄኛው ኢንሲደንት፣ ጉግል ውስጥ ያሉትን ጥቁሮች ጉግል ለኛ የሚሆን ቦታ አይደለም እያሉ እያሰቡና ነውና ለሱ ይቅርታ እላለሁ አለ። ትምኒትን ላደረግናት ነገር ይቅርታ አላለው አይደለም። ትምኒትን ስላባረርናት ይቅርታ እላለሁ አላለም። ትምኒት ደስ ሳይላት ወጣለች እና እሱ ጥሩ አይደለም። እንደዛ ነው ያለው። እኔ እኔ ደስ ሳይልኝ ራሴ አይደለም የወጣሁት እነሱ ናቸው ያባረሩኝ። ምን አይነት ስቴሪዮታይፕ አለ ዳ አንግሪ ብላክ ወመን ማለት ነገረኛ ጥቁር ሴት፣ ዲ ኤስክሌሽን ሰላማዊ ማምጣት ምናምን እንደዛ ብሎ ሲናገር እኔ ነገረኛ እንደሆንኩኝ አድርጎ ነው ያሳየኝ። ትምኒት የቴክኖሎጂ ዘርፉ የፍትሃዊ መሆን ጥቁሮችንም ሆነ ሴቶችን ወደ ዘርፉ እንዳይመጡ ሊያግዳቸው አይገባም ትላለች እንደውም በሙያው ጠንክረው በመስራት ማሸነፍ እንደሚችሉ ሊያሳዩ ይገባል ስትልም ትመክራለች። እኔ ምለው መሰለሽ እንደዚህ አይነት ሙያ ውስጥ ለመግባት የሚፈልጉት ሰዎች አሜሪካ ውስጥ ያለውንና ሌላ ሀገር ውስጥ ያለውን ነገር ኮፒ ለማድረግ አትሞክሩ። በራሳችሁን ምን እንደሚጠቅማችሁ አስባችሁ ምን አይነት ቴክኖሎጂ መስራት አለብን ብለን ማሰብ አለብን። ትምኒት ከዚህ በኋላ ከጉግል ጋር ምንም አይነት ግንኙነት እንደማይኖራትና በአሁኑ ሰዓት ከእርሷ ጋር በተመሳሳይ ሙያ ውስጥ ከምትገኘው ረዴት አበበ ጋር በመሆን ባቋቋመችው ብላክ ኢን ኤ አይ የተሰኘ ለትርፍ ያልተቋቋመ ድርጅት ላይ አተኩራ እየሰራች እንደሆነ አስረድታናለች። ቀጣይ የሙያ ጉዞዋንም ገና እያሰበችበት እንደሆነና እስካሁንም ምንም አይነት የቅጥር ጥያቄ እንዳልተቀበለችም ገልጻለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ